መጽሐፈ ሳሙኤል ካልዕ ምዕራፍ ሦስት በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊትም ቤት እየበረታ የሳኦል ቤት ግን እየደከመ የሚሄድ ሆነ። ለዳዊትም ወንድ ልጆች በኬብሮን ተወለዱለት። በኵሩም ከእዝራኤላዊቱ ከአኪናሆም የተወለደው አምኖን ነበር። ሁለተኛው የቀርሜሎሳዊው የናባል ሚስት ከነበረች ከአቢጋይ የተወለደው ዶሎሂያ ነበር። ሦስተኛውም ከጌሹር ንጉሥ ከተልማይ ልጅ ከማዕካ የተወለደው አቤሴሎም ነበር። አራተኛውም የአጊት ልጅ አዶንያስ፣ አምስተኛውም የአቢጣል ልጅ ሰፋጥያስ ነበር። ስድስተኛውም የዳዊት ሚስት የኤግላ ልጅ ይትራሃም ነበር። እነዚህም ለዳዊት በኬብሮን ተወለዱለት። በሳኦል ቤትና በዳዊት ቤት መካከል ጦርነት ሆኖ ሳለ አቤኔር በሳኦል ቤት ይበረታ ነበር። ለሳኦልም የኢዮሄል ልጅ ሪጽፋ የተባለች ቁባት ነበረችው። ኢያቡስቴም አቤኔርን፣ ወደ አባቴ ቁባት ለምን ገባህ? አለው። አቤኔርም በኢያቡስቴ ቃል እጅግ ተቈጥቶ እንዲህ አለ፦ እኔ ለአባትህ ለሳኦል ቤት ለወንድሞቹም፣ ለዘመዶቹም ቸርነት አድርጌአለሁ። እናንተንም ለዳዊት እጅ አሳልፌ አልሰጠሁም። አንተም ዛሬ ከዚህች ሴት ጋር ስለ ሠራሁት ኀጢአት ትከሰኛለህ። በውኑ እኔ የውሻ ራስ ነኝን? መንግሥትን ከሳኦል ቤት ያወጣ ዘንድ የዳዊትንም ዙፋን በእስራኤልና በይሁዳ ከዳን ጀምሮ እስከ ቤርሳቤህ ድረስ ከፍ ያደርግ ዘንድ እግዚአብሔር ለዳዊት እንደማለለት እንዲሁ ከእርሱ ጋር ባላደርግ እግዚአብሔር በአቤኔር ይህን ያድርግበት፣ ይህን የሚጨምርበት። ኢያቡስቴም አቤኔርን ይፈራው ነበርና አንዳች ይመልስለት ዘንድ አልቻለም። አቤኔርም ለዳዊት ምድሪቱ ለማን ናት? ከእኔ ጋር ቃል ኪዳን አድርግ፣ እጄም ከአንተ ጋር ትሆናለች እስራኤልንም ሁሉ ወደ አንተ እመልሰዋለሁ ብለው ይነግሩት ዘንድ መልእክተኞች ሰደደለት። ዳዊትም ይሁን፣ ከአንተ ጋር ቃል ኪዳን አድርጋለሁ። ነገር ግን አንድ ነገር ከአንተ እሻለሁ። ፊቴን ለማየት በመጣህ ጊዜ የሳኦልን ልጅ ሚልኮልን ካላመጣህልኝ ፊቴን አታይም አለ። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጥኤማውያን ሸለፈት ያጨኋትን ሚስቴን ሚልኮልን ስጠኝ ብሎ መልእክተኞችን ሰደደ። ኢያቡስቴም ልኮ ከሌሳ ልጅ ከባልዋ ከፈልጢኤል ወሰዳት። ባሏም እያለቀሰ ከእርስዋ ጋር ሄደ እስከ ብራቂም ድረስ ተከተላት። አቤኔርም ሂድ ተመለስ አለው፣ እርሱም ተመለሰ። አቤኔርም ለእስራኤል ሽማግሌዎች አስቀድሞ ዳዊት በእናንተ ላይ ንጉሥ ይሆን ዘንድ ፈልጋችሁ ነበር፣ እግዚአብሔርም ስለ ዳዊት በባሪያዬ በዳዊት እጅ ሕዝቤን እስራኤልን ከፊልስጤማውያን እጅና ከጠላቶቻቸው ሁሉ እጅ አድናለሁ ብሎ ተናግረዋልና እንግዲህ አሁን አድርጉ ብሎ ነገራቸው። አቤኔርም ደግሞ በብንያም ወገን ጆሮ ተናገረ። አቤኔርም ደግሞ በእስራኤልና በብንያም ቤት ሁሉ መልካም የነበረውን ለዳዊት ሊነግረው ወደ ኬብሮን ሄደ። አቤኔርም ከሃያ ሰዎች ጋር ወደ ዳዊት ወደ ኬብሮን መጣ። ዳዊትም ለአቤኔርና ከእርሱ ጋር ለነበሩት ሰዎች ግብዣ አደረገላቸው። አቤኔርም ዳዊትን ተነሥቼ ልሂድ፣ ከአንተ ጋርም ቃል ኪዳን እንዲያደርጉ፣ ነፍስህም እንደ ወደደች ሁሉን እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሥ ልሰብስብ አለው። ዳዊትም አቤኔርን አሰናበተው፣ በደኅናም ሄደ። በዚያን ጊዜም የዳዊት ባሪያዎችና ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አቤኔር ግን ዳዊትን አሰናብቶት በደኅና ሄዶ ነበር እንጂ በኬብሮን አልነበረም። ኢዮአብና ከእርሱም ጋር የነበረ ጭፍራ ሁሉ በወጡ ጊዜ የኔር ልጅ አቤኔር ወደ ንጉሥ መጣ፣ አሰናበተውም፣ በደኅናውም ሄደ ብለው ሰዎች ለኢዮአብ ነገሩት። ኢዮአብም ወደ ንጉሡ ገብቶ ምን አደረግህ? እነሆ አቤኔር መጥቶልህ ነበር በደኅና እንዲሄድ ስለ ምን አሰናበትኸው? የኔር ልጅ አቤኔር ያታልልህ ዘንድ መውጫውህንና መግቢያህንም ያውቅ ዘንድ የምታደርገውንም ነገር ሁሉ ያስተውል ዘንድ እንደ መጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ መልእክተኞችን ከአቤኔር በኋላ ላከ፣ ከሴይርም ጕድጓድም መለሱት። ዳዊት ግን ይህን አላወቀም። አቤኔርም ወደ ኬብሮን በተመለሰ ጊዜ ኢዮአብ በበሩ ውስጥ በቈይታ ይናገረው ዘንድ ወደ አጠገቡ ወሰደው። በዚያም ለወንድሙ ለአሳሄል ደም ተበቅሎ ሆዱን መታው፣ ሞተም። በኋላም ዳዊት ይህ ነገር እንደ ተደረገ በሰማ ጊዜ ከኔር ልጅ ከአበኔር ደም በእግዚአብሔር ዘንድ ለዘላለም እኔ ንጹሕ ነኝ፣ መንግሥቴም ንጹሕ ነው። በኢዮአብ ራስ ላይና በአባቱ ቤት ሁሉ ላይ ይምጣበት በኢዮአብም ቤት ፈሳሽ ነገር ያለበት ወይም ለምጻም ወይም አንካሳ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ አለ። ኢዮአብና ወንድሙ አቢሳም በሰልፍ በገባኦን ወንድማቸውን አሳሄልን ገድሎ ነበርና አቤኔርን ገደሉት። ዳዊትም ኢዮአብንና ከእርሱ ጋር የነበሩትን ሕዝብ ሁሉ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአቤኔርም ፊት አልቅሱ አላቸው። ንጉሡም ዳዊት ከቃሬዛው በኋላ ሄደ። አቤኔርንም በኬብሮን ቀበሩት። ንጉሡም ድምፁን ከፍ አድርጎ በአቤኔር መቃብር አጠገብ አለቀሰ፣ ሕዝቡም ሁሉ አለቀሱ። ንጉሡም ለአቤኔር አቤኔር፣ ሰነፍ እንደሚሞት ይሞታልን? እጅህ አልታሰረም፣ እግርህም በሰንሰለት አልተያዘም። ሰው በዓመፀኞች ፊት እንደሚወድቅ አንተ እንዲሁ ወደቅህ ብሎ የልቅሶ ቅኔ ተቀኘለት። ሕዝቡም ሁሉ ዋይታ አብዝተው አለቀሱ። ሕዝቡም ሁሉ ገና ሳይመሽ ዳዊትን እንጀራ ይበላ ዘንድ ሊጋብዙት መጡ። ዳዊት ግን ፀሐይ ሳትጠልቅ እንጀራ ወይም ሌላ ነገር ብቀምስ እግዚአብሔር ይህን ያድርግብኝ፣ ይህንም ይጨምርብኝ ብሎ ማለ። ሕዝቡም ሁሉ ይህን ተመለከቱ፣ ደስ አሰኛቸውም። በሕዝቡም ሁሉ ፊት ንጉሥ ያደረገው ሁሉ ደስ አሰኛቸው። በዚያም ቀን ሕዝቡ ሁሉ እስራኤልም ሁሉ የኔር ልጅ የአቤኔር ሞት ከንጉሡ ዘንድ እንዳልሆነ አወቁ። ንጉሡም ባሪያዎቹን፣ ዛሬ በእስራኤል ዘንድ መኰንንና ታላቅ ሰው እንደ ወደቀ አታውቁምን? እኔም ዛሬ ምንም ለመንገሥ የተቀባሁ ብሆን ደካማ ነኝ፣ እነዚህም ሰዎች የጽሩያ ልጆች በርትተውብኛል። እግዚአብሔር ክፋት በሠራ ላይ እንደ ክፋቱ ይመልስበት አላቸው።